ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል ለሀገራችን በምንችል አቅም እዚህ የመጣንበት ትልቅ ሀገሪቷ በጣም ትንሽ ሀገር ከአዲስ አበባ የምታርስ ሀገር ነገር ግን በአስር ዓመት ውስጥ በጣም ትልቅ ነገር የሰሩ ናቸው። ስለዚህ ሰው አብቅለዋል ማለት ነው። የሰማችሁት የስፖርት ተኮር የራዲዮ መሰናደው አዘጋጁን የኪነ ጥበብ ሰው በተለይ ደግሞ የእግር ኳስ በአፍቃሪነቱ የሚታወቀው ቴዎድሮስ ባጫን ነው። ቴዎድሮስ ከልጁ ዳግማዊ ጋር በመሆን የዘንድሮውን ዓለም ዋንጫ እንዲታደሙ በፊፋ በኩል እድል ተሰጥቷቸዋል። ከዚህ ጋር በተያያዘ ዛሬ ምሽት እንጨዋወታለን። ይህንና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ዝዩ እመራለሁ። ኤልያስ አስማሪ ደግሞ የድምፅና የምስል ቅንብሩን ይከውናል። አብራችሁ እንድትቆዩ ጋብዛለሁ። ወደ ቀዳሚው ዝግጅት እንሻገራለን። ጋቢና ቪኦኤ በአሜሪካ ድምፅ ራዲዮ የሚተላለፉ ወጣቶች ላይ የሚያተኩር መሰናዱ ነው። አብራችሁን ስላላችሁ በእጅጉ ደስ ብሎናል። የዛሬ ምሽት እንግዳችን በተለይ ለኢትዮጵያ እግር ኳስ አፍቃሪያን እንግዳ አይደለም። የኢትዮጵያ ብሔራዊ ቡድንን ለመደገፍ ባለመው በድምፃዊ ዘላለም ካሳ የተቀነቀነው የድል ዜማ ውስጥ በግጥም ደራሲነት ተሳትፏል። በብሥራት ራዲዮ የሚተላለፈው ጃም ሜዳ ስፖርቱና መዝናኛ መሰናዶም አቅራቢ ነው። በልዩ ሁኔታ ግን ለእግር ኳስ ባለው ፍቅር ይታወቃል። ልጁ ዳግማዊም የዚህ ፍቅር ተጋሪ ነው። የአባትና ልጅ ልዩ የኳስ ፍቅርን ያጤነው ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ ሁለት የዓለም ዋንጫዎች እንዲመለከቱ እድል ሰጥቷቸዋል። በአሁኑ ሰዓትም በካታሩ የዓለም ዋንጫ ላይ ተሳታፊ ናቸው ታዳሚ ናቸው። ይህን እንደ መንደር ድራይዘን እንድንጨዋወት ጋብዘናቸዋል። ለዛሬ ከቴዎድሮስ ጋር ካደረግነው ቆይታ የተወሰነው እናስደምጣቸዋለን። እኔ ቴዲ ባጫ እባላለሁ። እንግዲህ ዳግማይ አባት ነኝ። ኳስ በጣም ነው ምወደው፣ ያው ከልጅነት የጀምሮ እግር ኳስ ስጫወት ነው ያደግኩት። ከዛ በኋላ በኪነ ጥበቡ ዘርፍ በመሰማራት የተለያዩ ፊልሞች ላይ ተዋናይ ሆኜ ሰርቻለሁ። በጽሁፍም የራሴን አሻራ አስቀምጫለሁ። ወደ ስፖርቱ ደግሞ ጠልቄ ከገባው በኋላ ደግሞ በተለይ የሰላሳ አንደኛው የአፍሪካ ዋንጫ በደቡብ አፍሪካ ኢትዮጵያ ከሰላሳ አንድ ዓመት በኋላ ስታርፍ እኔ ትልቁን አሻራ እዛ ላይ ማሳረፍ ችያለሁ። ምክንያቱም ምንጊዜ መዋሊያ ሉሲ ሉሲ የሚለውን እንደ ኢትዮጵያ ብሔራዊ መዝሙር የሚቆጠረውን ሙዚቃ ግጥም በመጻፍ እና ፕሮዲስ በማድረግ እና ወደ ተመልካች እንዲቀርብ በማድረግ ትልቁ ሚና ነበረኝ እና የአሚ ጥበብ አንድ አሻራ ይታያል ብዬ አስባለሁ። ከዛ በኋላም በርካቶች የሚያውቁት ሜዳ ላይ ስፖርት የመዝናኛ ዝግጅት በኢቲቪ ስሪ እና በኢቲቪ መዝናኛ ለሶስት አመት ከእግር ኳስ ጋር ተያያዥነት ባላቸው ጉዳዮች ላይ እንደዚሁ ስራ ስሰራ ነበረ እንዲሁም የበጎ አድራጎት ስራዎችንም ከ1997 ዓመተ ምህረት ጀምሮ በየአመቱ በተለይ የባህል ቀን ለአንድ ሺ ለሚሆኑ የጎዳና ልጆች ከእነሱ ጋር ብዙ ጊዜ ምሳ እናሳልፋለን፣ ምሳ እናበላለን። እንግዲህ ዳጊ ከተወለደ በኋላ ደግሞ ትኩረቴን ሁሉ ዳግማዊ ጋር ሰብስቤ እንግዲህ ጸሎት ሳደርግ የነበረ ወንድ ልጅ ስጠኝ ብዬ እና እግዚአብሔር አልነሳኝም ወንድ ልጅ ሰጠኝና እንደገና ደግሞ እንደ እግር ኳስ ቢወድ ብዬ አስብ ነበረ። ስለዚህ ዳጊ ሁለተኛውን ፎቶ የተነሳው ሁለት ሺህ አስር ዓመተ ምህረት አስር የደቡብ አፍሪካ የዓለም ዋንጫው ሲጀመር ዳጊ ግን የሶስት ወር ጻን ሆኖ በሚሊኒየም አዳራሽ የተነሳው ፎቶ ነው እና እስከዛ ድረስ ያደረሰ ቴዎድሮስ፣ ሁለት የዓለም ዋንጫዎችን ለማየት ለመሳተፍ ችላችኋል። እድሉን እንዴት አገኛችሁ የሚለውን እስቲ ጠቅልላ አድርገህ ንገረኝ። አስራ ሁለት አመት በፊት ዳግማዊ የሶስት ርጻ ልጅ ሆኖ እንግዲህ ፊፋ አንዱ ትልቁ ነገር ዓለም ዋንጫ ላይ መሳተፍ የማይችሉ ሀገራትን ከኮካኮላ ጋር ኦፊሻሊ ስፖንሰር ስለሆነ በዓለም ዋንጫ መድረክ መሳተፍ ባንችልም አብዛኛው የእግር ኳስ ቤተሰብ ፎቶ የደረሰው ብሎ ነው መሰለኝ ፊፋ ወደ ኢትዮጵያ ያመጣዋል። ይህንን የዓለም ዋንጫ መነሻው እንግዲህ በጣም ያስደስታል። ሁለት ሺህ አስር ደግሞ ለመጀመሪያ ጊዜ በአፍሪካ ምድር በደቡብ አፍሪካ አዘጋጅነት የሚዘጋጀው የዓለም ዋንጫ ነው እና እኔ እዛ ትኬት ደርሶ ስለነበረ መጀመሪያ ጠዋት ላይ ለሚዲያ በሩ ክፍት ነበረ። ስለዚህ እኔ ፎቶ ተነሳሁ፣ እና ቶሎ ብዬ ታክሲ ይዤ ሮጬ ወደ ቤት ሄድኩኝ እና እናቴ ጋር ነበረ ዳጊ የሚኖረው ተክለ ሃይማኖት፣ እዛ ሄጄ ዳጊን በውስጥ እነዚህ በታክሲ ድጋሜ ሚሊኒየም አዳራሽ መጣው እና በጣም ብዙ ውስጥ በነበረ ከአምስት ሺህ ሰው በላይ ነው ፎቶ የተነሳው። እና ውስጥ እንዲህ ሁለት አይቻ ሆ ምን ሲሉኝ አይ እንዲህ ልጅ ያልተነሳ ከዳጊ ጋር በእኔ እቅፍ ውስጥ ሆኖ ተነሳ። እንደውም የኢትዮጵያ ባንዲራ ይዘን ነው አብረን የተነሳ ነው እና ከዛ በኋላ ይህን ያደረግኩበት ትልቁ ምክንያት ግን ምንድን ነው? ምናልባት ሲያድግ እንደ አንድ ሚሞሪ በመኝታ ቤቱ ላይ የምሰቅለው አንድ ፎቶ እንዲኖረው ፈልጌ ነው ምክንያቱም ኳስ ተጫዋች የሚሆን ከሆነ ይህንን እያየ የሚያደርግ ከሆነ የተሻለ ተጫዋች ይሆናል እና ህልምም ይኖረዋል ብዬ ነው እና ወደ ህልም ጉዞ እንዲያደርግ ይህንን ፎቶ ጠቀምበታለሁ ብዬ ነበር ያሰብኩት። ለምን እኔ ኳስም ስጫወት የተለያዩ ተጫዋቾች ና ያለው እና ከህጻንነታቸው ከትላልቅ ተጫዋቾች ጋር ፎቶ ይነሱና እንደ ህልማቸው ይጠቀምበታል ከዛ በኋላ አድገው ሰክሰስ ሲሆኑ ተመልክቼ ስለነበረ እኔም ይህንን አጋጣሚ ተጠቀምኩት ማለት ነው። ከዚያ በኋላ ባሉት አንተና ዳግማዊ በምትታደሟቸው የዓለም አቀፍ የእግር ኳስ መድረኮች ላይ በተለይ ስለ ኢትዮጵያ የሚናገሩ ኢትዮጵያዊነትን የሚያንጸባርቁ አልባሳትን ትለብሳላችሁ፣ የተለያዩ ነገሮችን ታደርጋላችሁ። እንደዚያ ባለው መድረክ ላይ ኢትዮጵያውያንን ማስታወስ ለምንድን ነው ለእናንተ እጅግ ጠቀሜታ ያለው ጉዳይ የሆነው? ሀብትሽ፣ ከዛ በፊት እንግዲህ ዳጊ ያን ሾቱ ከተነሳ በኋላ አንድ አመት ሆነው እና በአንድ አመቱ ዳዴም እየሄደ በቤት ውስጥ እነዚህ ኳሶችን ከልጅነቱ ጀምሮ ገዛለት ስለነበረ ይመታል እና የእግር ኳስ ፍቅሩ እያደገ እያደገ ሄደና ልክ ሶስት አመቱ ሲሆን በአሴጋ አሰግር ተስፋ ያው ከዚህ ዓለም በሞት ተለይቷል የእሱ አካዳሚ ነበር አሴጋ አካዳሚ እዛ አስገባው ሳስገባው አሴጋ አይቻልም ሲለኝ የስድስት አመት ልጆች ናቸው የሚገቡት ግን አይ ግድ የለም ክረምት እዚሁ ያሳልፍ አልኩት እና በአጋጣሚ ዳጊስ ይመጣል። ከስድስት ዓመት ልጆች ጋር ቁመታቸው እኩል ነው እና እሱም ደግሞ በሁለት ዓመቱ ጀምሮ ቤት ውስጥ ኳስ ዝም ብዬ ፓስ ምናምን አስመታው ስለነበረ ቴክኒካሊ ጥሩ ሆኖ ያው ከልጆቹንም በተሻለ መልክ ይጫወት ነበረ። ከስድስት ዓመት ልጆች ጋር የሶስት ዓመት ዲፈረንት መጥቶ ማለት ነው። አሁን ድረስ አሁን አስራ ሁለት ዓመቱ ነው። ከአስራ አምስት ዓመት ልጆች ጋር ነው የሚጫወተው እና ሁልጊዜም እሱ የሶስት የአራት ዓመት ዲፈረንስ እያደረገ ነው ሲጫወት የነበረው። ከዛ በኋላ ሩሲያ የተጋበዝንበት ምክንያት ድጋሚ ስምንት ዓመት ይመጣል። የስምንት ዓመት ጻልጅ ሆኖ ነው እንጂ ድጋሚ ሩሲያ ለማንጫ መጣ። ከዛ በኋላ ከፊፋ ሰዎች ጋር አጋጣሚ ለመገናኘት ቻልን። በተለይ ጆናታን የሚባል ካሜራማን እና ጋዜጠኛ እሱ አይቶን ነው እዛ ላይ እኛ በቲሸርት ለብሰን እሱ ጠርቶን ነው ያችን ዶክመንታሪ ፊልም ሰርቶት ለዓለም ያዳረሰልን እና በኋላ ላይ ኢንፋንቲኑ ያንን ቪዲዮ ተመልክተው እኔም ደግሞ ኢሜይል ለነሱ ላኩላቸው። በዛ ምክንያት ይህ ልጅን እንጋብዘው ብለው ሩሲያ ተጋበዝን። ሩሲያ ወደ ሶስት ጨዋታ ነው የተመለከት ነው። ከዛ በኋላ እንግዲህ ያው ዳጊዛ እግር ኳስ ውስጥ ነበረ ሁ ተመልሶ አስራ ሁለት ዓመት ከመጣ በኋላ ደግሞ ተመልሶ እንደገና ከፊፋ ጋር ኮሚኒኬት አድርገን አሁን ደግሞ በጣም ደስ የሚለው ነገር ስልሳ አራቱንም ጨዋታ ነው የተጋበዝነው። እንግዲህ ጨዋታውን እያየን ነው፣ እስከ ዋንጫው ድረስም እንዘልቃለን ማለት ነው። ኢትዮጵያን የምናስተዋወቅበት ትልቁ ምክንያት ወደድንም ጠላንም ኢትዮጵያኖች ነን። ያው እንግዲህ ደማችን ኢትዮጵያ ነው፣ ምንም የሚቀየር ነገር የለንም እና እንግዲህ እናት በህመም ውስጥም ሆና ብታሳድግ፣ ደልቶ ብታሳድግ፣ በድህነቱ ውስጥም ብታሳድግ እናት እናት ነችና እናትና የቆሸሸ ውሃ አይጠላምና ለሀገራችን በምንችለው አቅም እዚህ የመጣንበት ትልቅ ሀገሪቷ በጣም ትንሽ ሀገር ከአዲስ አበባ የምታንስ ሀገር ነገር ግን በአስር ዓመት ውስጥ በጣም ትልቅ ነገር የሰሩ ናቸው። ስለዚህ ሰው አብቅለዋል ማለት ነው። እና ያንን በጣም ተደቅናል። ስለዚህ እኛም ስንመጣ አንድ ነገር የምናገኛቸው ሰዎች የሚገርም እንደ በቪዲዮ የያዝ ናቸው ብዙ ሰዎች ሲያገኝ ዳጊ ጥሩ በእንግሊዝኛ ጥሩ ነው የሚናገረው። በጣም ይግባባል። ጎበዝ ነው። ስፖክኑ በጣም ጎበዝ ነው። ከኔም የተሻለ አቅም አለው እና የሚያገኛቸውን ሰዎች እና ታዋቂ ሰዎችም ስለ ኢትዮጵያ ይነግራቸዋል። ባንዲራችንን፣ አለባበሳችንን እንዲሁም ስለ እግር ኳስ ያለውን ክህሎት እና በተለይ ደግሞ ስለሚጎበኙ ቦታዎቻችን ኢትዮጵያ ቢመጡ የሚጎበኝበትን ቦታ ሁሉ እየነገራቸው ነበር እና ከአፋር ጀምሮ የሰው ዘር ቀደምት መገኛ መሆናችን ሁሉ ላገኛቸው ተጫዋቾች ሁሉ እየነገረ ፈኖችም ሲያገኙን ኬትን የመጣችሁት ይህ አለባበስ ምንድን ነው? አሁን በተለይ በቀደም የአባቶቻችንን የቀድሞ አባቶቻችንን ሙሉ በውጊያ ሰዓት የሚያደርጉትን ሙሉ አልባሳት ለብሰን ነበር የገባ ነው እና ከሜትሮ ጀምሮ ምናልባት እስከ ስቴሪሙ ውስጥ እስክንገባ ድረስ በርካታ ሚዲያዎች እንዲሁም የተለያዩ የሴኔጋልና የእንግሊዝ ሌላም ደጋፊዎች እንደው በቁጥር እንኳን የሚገለጥ ምናልባት ከሺህ ሰው በላይ ፎቶ ትከኛ ጋር ተነስተዋል። እንትን ሲያደርግ ነበር እና ይሄ የበለጠ ደስ የሚያሰኝ ነገር ሆና ሁሉንም ማህበራዊ ሚዲያ ላይ ፖስት አድርጉት እያላቸው ነው። እኔ ቴዲ ባጫ እባላለሁ። እንግዲህ የዳግማዊ አባት ነኝ። ኳስ በጣም ነው ምወደው፣ ያው ከልጅነት ጀምሮ እግር ኳስ ስጫወት ነው ያደግኩት። ከዛ በኋላ በኪነ ጥበቡ ዘርፍ በመሰማራት የተለያዩ ፊልሞች ላይ አድማጮቻችን፣ እንዲሁም ተመልካቾቻችን ከቴዎድሮስ ባጫ ጋር የጀመርነው ቆይታ በዚህ አላበቃም። በነገው ዕለት ከእሱ ጋር ያደረግነው ቀሪ ጨዋታ እንዲሁም ደግሞ ከልጁ ከዳግማዊ ጋርም የተነጋገርናቸውን ጉዳዮች እናስደምጣችኋለን። አብራችሁ ስላላችሁ በጣም ደስ ብሎናል። ወደ ቀጣዩ ዘገባ ደግሞ እንሻገራለን አሁን ዓለም አቀፉ የጸረ ጾታዊ ጥቃት ዘመቻ እየታሰበ ይገኛል። በዓለም ዙሪያ ከኮቪድ-19 በኋላ ጾታዊ ጥቃት መጨመሩን እንዲሁም ደግሞ በኢትዮጵያ ጭምር በአንድ ከመቶ መጨመሩንም ጥናቶች እያሳዩ ይገኛሉ። የደንገረመ በዚህ ዙሪያ በሶማሌ ክልል ጅጅጋ ከተማ እየተንቀሳቀሱ ከሚገኙ ተቋማት መካከል የእሷ ኢትዮጵያ ተቋም መስራች ከሆነችው ምህረት ዋለልኝ ጋራ አጭር ቆይታ አድርጋለች። በመቀጠል ይደመጣል። ዓለም አቀፉ የ16 ቀናት የጸረ ፆታ ጥቃት ዘመቻና ንቅናቄ ሴቶችን አከብራለሁ፣ ጥቃታቸውን እከላከላለሁ በሚል መሪ ቃል እየታሰበ ይገኛል። ፆታዊ ጥቃት የፍትህ ማጣት የሴቶች ከወንዳቻቸው እኩል የጥቅምና የክፍያ ተጋሪ አለመሆን የመሳሰሉ ጉዳዮች ላይ ግንዛቤ ለማስጨበጥ በስርዓተ ፆታና በሴቶች መብት ጉዳይ የሚሰሩ ተቋማት እየተንቀሳቀሱ ይገኛሉ። ከእነዚህ ተቋማት መካከል አንዱ የሆነው የእሷ ኢትዮጵያ ነው። ከተመሰረተ አመት ያልሞላውና በሶማሌ ክልል በጅጅጋ ከተማ የሚንቀሳቀሰው ይኸው ተቋም በዚህ የ16 ቀናት ዘመቻ ጉልህ የሆነ እንቅስቃሴን እያደረገ ይገኛል። የተቋሙ መስራችና ስራ አስኪያጅ ምህረት ዋለልኝ ስለ ተቋማቸው ያለፉ የተላለፉት ወራት እንቅስቃሴዎች እንዴት አስረዳለች። ከተቋቋምን አመት አልሆነንም። ፈቻችንን ፕሮግራም ያደረገው ሰኔ ሀያ ዘጠኝ ላይ ነው። እንደ አላማ አንስተን መጀመሪያ የተነሳ ነው የሴት ልጅ ግርዛትን ና በጽታ ላይ የሚደርስ ጥቃትን መዋጋት ነው። የመጀመሪያ ና ቅድሚያ የሰጠነው አጀንዳ ይሄን። የሚመረጥንበት ዋናው ምክንያት በሶማሌ ክልል ና በአፋር ክልል ፕራዮሪቲ የሰጠነው አሁን ላይ እየሰራን ያለ ነው። በሶማሌ ክልል ላይ ነው እንግዲህ በሶማሌ ክልል ዳታዎች እንደሚያሳዩ ከዘጠና ሰባት ከዘጠና ስድስት ይላሉ ያሉን መረጃዎች እስካሁንና ይህ ነገር መቆም አለበት ብለን ስላመንን ነው እየሰራን ያለነው። እስካሁን ያደረግነው ነገር ራሳችንን ወደዚህ ትግሉ ስናስገባ ብዙ ጥያቄዎች ይመጣሉ። በተለይ በወጣት እንደሚመራ አንድ የፊዚክ ማህበር እንድናችሁ እንዴት ናቸው የሚለውን ነገር ለማስቀረት እና ኔትወርክ ለማድረግ ጅጅጋ ላይ የሚሰሩ ብዙ መንግስታዊ፣ መንግስታዊ ያልሆኑ ተቋማቶች ጋር ግንኙነት በመፍጠር ከእነሱ ጋር እንዴት አብረን መስራት እንደምንችል ፓናል ዲስከሽን በማዘጋጀት ከእነሱ ጋር ተወያይተናል። ሌላ ያደረግነው ከየትምህርት ቤቱ ሴት ተማሪዎችን ወስደን አንድ ያስተዋልነው እና ይህንን ያደረግንበት ምክንያት ሴት ተማሪዎች ወይም ደግሞ ሴቶች ጥቃት ምን እንደሆነ አያውቁትም። ለምን ማህበረሰቡ መገረጫፋት እንደሆነ እነሱ እንደሚጎዳቸው ልክ እንዳልሆነ እየነገር አላሳደጋቸውም። ሴት ልጅ በቤተሰብ አካሏ ስትደፈር፣ በጎረቤት ስትደፈር፣ በመንገደኛ ስትደፈር፣ የትኛውም ትንኮሳ ሲደርስባት ዝም ማለት ባህል እንደሆነ አውቃ ያደገችው መናገር እንዳለባት ምን ማድረግ እንዳለባት እየተማረች ወይም ግንዛቤ እያገኘች አላደገችም እና የሚቀድመው ሴቶች የይህኑ ጥቃቱ ብለው እንዲለዩት ጥቃቶቹ ምን እንደሆኑ ሲደርስባቸው ደግሞ እንዴት ማድረግ እንዳለባቸው ወዴት መሄድ እንዳለባቸው ማን የሕግ ከለላ እንደሚሰጣቸው ለማን ቀድመው ቢናገሩ ይሄ ነገር ምናልባት እንደሚያገኝ የሕግ ከለላ እንዴት ማግኘት እንደሚችሉ እነዚህ አይነት ነገሮች እንዳይደርሱባቸው እንዴት መከላከል ይችላሉ የሚለውን ነገር ግንዛቤ ለማስጨበት የትምህርት ቤቶች ሴት ተማሪዎችን ወሰን አሰልጠንናል። ሁለተኛ የሰራነው ስራ ደግሞ ከእኛ ስር ያሉትን አብረውን የሚሰሩት በጎ ፈቃደኛ የኛ የድርጅቱ አባላቶችን የሊደርሽፕ አስተሳሰብ እንዲኖራቸው ወይም የመሪ አስተሳሰብ እንዲኖራቸው እንዴት ማገልገል እንዳለባቸው ማህበረሰባቸውን በምን አይነት መንፈስ መስራት እንዳለባቸው ምን ማድረግ እንዳለባቸው የሚያስገነዝብ ስልጠና ሰጥተናል። በ16ቱ ቀናት የጸረ ጾታዊ ጥቃት ንቅናቄ ሴቶች ፍትህ እንዲያገኙ ለማድረግ የህግ አካላት ላይ ትኩረት ሰጥተው እየተንቀሳቀሱ መሆኑንም ወጣት ምህረት ትገልጻለች። አሁን በዚህ በ16 ቀን ንቅናቄ የቀረን ሁለት ሁለት የምንሰራው ስራ የህግ አካላቶችን በተለይ ደግሞ መጀመሪያ ጥቃቶች ሲደርሱ ሄደው ሪፖርት የሚቀበሉትን ወይም ደግሞ ጥቆማ የሚቀበሉትን የህግ አካላቶችን ወስደን ለማሰልጠን እየተነጋገርን ነው። በሚቀጥሉት ሳምንት ውስጥ የምናደርገው አንዱ ስራ ሱ ነው የሚሆነው። ስለዚህ እንደዚህ አይነት ጥቃቶች ደርሰዋል ተብለው እነሱን ሲጠቆሙ ጥቃት እንደሆኑ አምነው በምን አይነት መንገድ ማኔጅ ማድረግ እንዳለባቸው፣ እንዴት አድርገው መስራት እንዳለባቸው ግንዛቤ የሚያስጨብጥ ስልጠና አስበናል። የመጨረሻና ሴቶችን ለማነቃቃት ብለን ያሰብነው በትምህርታቸው ጥሩ የሰሩ ሴቶችን እንደ ሩጫ ሲምፖዚ ማዘጋጅተን በከተማው አደባባይ ላይ እነሱ ለመሸለም አስበናል። በዚህ የንቅናቄ ወቅት ከሴቶች መብት ጋር በሚሰሩ ተቋማት ማህበራዊ ሚዲያዎች ላይ የተለያዩ ጥናቶች እየተጋሩ ይገኛሉ። በኢትዮጵያ ከጠቅላላ ሴቶች ውስጥ ግማሽ ያህሉ ወይም ደግሞ ወደ 23.8 ሚሊዮን የሚደርሱ ሴቶችና ልጃገረዶች የግርዛት ሰለባ መሆናቸው እንዲሁም ደግሞ በኢትዮጵያ ወንድ ሰራተኞች በሁሉም የስራ ዘርፎች በአማካይ ከሴታቸው የስራ አጋሮቻቸው 11 ከመቶ የበለጠ ገቢ እንደሚያገኙ የመሳሰሉ ጥናቶች ይጋራሉ። ምህረትም በሴቶች ዙሪያ በሰፊው መሰራት እንዳለበት የሚያመላክት አዝ በቅርቡ ማየቷን ትገልጻለች። እንዲሁም የሚገርም ጥናት እያየሁ Mert, igen, jó, hogy በስምንት ፐርሰንት ወደኋላ ሲቀንድስ ሲቀንስ የሴቶች ጥቃት ደግሞ በአንድ ፐርሰንት ጨምሯል እና አንዳንድ ጊዜ ነገሮቻችን ወይም ደግሞ እንደ ሀገር አድገናል እንደ ሀገር ወደ ኋላ እየቀረ ነው ስንል ለዛ ለመጠነሱም ለዛ ወደኋላ ኋላ ለመሄዳችንን የሴቶች ጥቃትና ጾታ ላይ የተመሰረ ጥቃት የራሱን የሆነ ትልቅ ሚና ይጫወታል። ስለዚህ በሀገራችን በስካሁን ባሳለፈችው በጦርነቱ እያሰበን ወይም እያሳሰበን የነበረው ምን ያክል ትሪሊየን ዶላር ከስረናል ምን ያክል ሴቶች ወድመዋል? ምን ያክል ህንፃዎች ተበላሽተውብናል? ምን ያክል አስፋልቶች ተበላሽተውብናል ነበር ሪፖርት ላይ የምንሰማው። ሁሉም ሰው ሲያሳስበው እየነበረው እንደምናየው የኑሮ ውድነቱ በጣም ጨምረዋል፣ ሰው መኖር እያቃተው ነው። ግን የፈረሱ ሴቶች ነበሩ፣ ማንነታቸውን ያጡ ሴቶች ነበሩ። እዚህ ሁሉ ነገር መሀል አይን ውስጥ ያልገቡ ወይም ድምጻቸው ያልተሰማ የእቃን መፍረስ እና የኢኮኖሚ መውረድን ስናስብ ሰው አፍርሰናል፣ ሴቶችን አፍርሰናል። እንግዲህ መረጃዎች እንደሚያሳዩት ወደ አንድ ሺ ሶስት መቶ የሚጠጉ የአስገድዶ መደፈር ሪፖርቶች ደርሰዋል። እንግዲህ እነዚህ የቀረቡና ና ታምነው ይህን ያህል ናቸው ተብሎ የተገለጠ መረጃ እንጂ ያልተዘገቡ ተዘግበው ለህዝቡ ይፋ ያልወጡ ብዙ ቁጥሮች ና ብዙ የፈረሱ ሴቶች አሉ ብለን ግን እናምናለን። ምህረቱ አለልኝ በዋናነት መንግስትና ማህበረሰቡ ግንዛቤ መውሰድ እንዲሁም ደግሞ ማስተዋል ያለበት ነገር የህግ ተፈጻሚነቱ መሆኑንም ታነሳለች። የምፈልገው ነገር ህግ እንደ ህግ ተቀምጦ ሊሆን ይችላል። ነገር ግን የምናያቸው ሄደው ካመለከቱ በኋላ በምን አይነት መንገድ እንደሆነ አናቅም፣ አጥቂዎቻቸው ከእስር ያመልጣሉ፣ ይወጣሉ፣ ሴቶችን ይገላሉ። ከዛ በኋላ አቤት የሚባልለት አካል የለም። አንድ ነገር ተይዞ መጨረሻ ላይ ውጤቱን አናየውም እና አንዳንድ ጊዜ የተቀመጠው ህግ ሴቶችን የማይጠብቅ ከሆነ ጉዳቶችን የማያስቀር ካልሆነ ህጉን እንዳለ አንቆጥረው። በጅጅጋ ከተማ የሚንቀሳቀሰው የእሷ ኢትዮጵያ መስራች ምህረቱ አለልኝ ይሄ የአስራ ስድስት ቀናት ንቅናቄ መነሻ ወይም ደግሞ መነቃቂያ እንጂ የሁለት ሳምንት ስራ ብቻ አይደለም ስትል አጽንዖት ሰታ አሳስባለች። ከአሜሪካ ድምፅ ለተጠናቀረ ዘገባ የደንገረመው ዋሽንግተን ዲሲ። ጋቢና ነው እየተከታተላችሁ ያላችሁት። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ ደስ ብሎናል። ወደ ቀጣዩ ዘገባ ስንሻገር በተለያዩ ከፍተኛ ትምህርት ተቋማት ውስጥ የሚሰሩ መምህራን የስራ ማቆም አድማ እንዳደረጉ ተሰምተዋል። ከዚህ ቀደም ያነሷቸው የደሞዝ ጭማሪና የጥቅማ ጥቅም ጥያቄዎች ምላሽ ባለማግኘታቸው ምክንያት አድማውን እንደጠሩም ተሰምተዋል። መስፍን አራጌ ዝርዝሩን ይዘዋል። የወልዲያ ዩኒቨርሲቲ መምህርና ስማቸውን መግለጽ ያልፈለጉ አስተያየት ሰጪ የስራ ማቆም አድማ ዋነኛ ምክንያት መምህሩ የሚያገኙ ገቢ አነስተኛ መሆኑ ነው ብለዋል። በዋናነት አንገብጋቢው እና በመምህራኑ ዘንድ እየተጠየቀ ያለው ምንድን ነው? በባለሙያዎች ተጠምቶ ለመምህራን የደሞዝ እስኬል ማሻሻያ የተደረገበት መንግስት፣ ለሌላው የሲቪል ሰርቫንት ደሞዝ ሲያሻሽል ለመምህራኑ እስኬል አስጠንቶ አቅርቦ ነበር እና ያ ነገር መምህራን ላይ ሲደርስ በተለይ የከፍተኛ ትምህርት ተቋማት መምህራን ላይ ሲደርስ አልተተገበረም ለምን ምንድን ነው የሚል ከፍተኛ ጥያቄ ነው የተጠየቀው። በዋናነት ይሄ አድማው አስኳል ወይም አንኳር ነጥቡ ይሄ ነው። ኢትዮጵያ ለከፍተኛ የትምህርት ተቋማት መምህራን የምትከፍለው ክፍያ ከሌሎች ድሃ አፍሪካ ሀገራት ያነሰ እንደሆነ አስተያየት ሰጪው አክለው ገልጸዋል። ጠቅላይ ሚኒስተሩ በቴሌቪዥን ቀርበው ባለፈው ሲናገሩ ከምስራቅ አፍሪካ አንደኛ፣ ከሰሃራ በታች ሶስተኛ ትልቁን ኢኮኖሚ የምታንቀሳቀስ ሀገር ኢትዮጵያ ናት ብለው ተናግረዋል። ኢትዮጵያ ይህን ኢኮኖሚ የምታንቀሳቀስ ከሆነ ለመምህራን ደሞዝ ለምን መክፈል አቃታት ነው? ለምሳሌ ሶማሊያ ስድስት መቶ ሰላሳ አራት ዶላር ለመምህራኖቿ ትከፍላለች። ጎረቤታችን ኤርትራ ስድስት መቶ አርባ አምስት ዶላር እንደዚሁ ትከፍላለች። ኬንያ አንድ ሺ ዘጠኝ መቶ አስራ አራት ዶላር ለመምህራኖች ትከፍላለች። እንደዚሁም ጎረቤታችን ጅቡቲ ሁለት ሺ ሁለት መቶ ሰላሳ ስምንት ዶላር ለከፍተኛ ትምህርት ተቋማት ወይም ለዩኒቨርሲቲ መምህራን ደሞዝ ትከፍላለች። ኢትዮጵያ ግን በተቃራኒው ሁለት መቶ አስራ ሶስት ዶላር ነው እየተከፈለ ያለው። በወሎ ዩኒቨርሲቲ መምህር የሆኑት ሌላው አስተያየት ሰጭ የመምህራኑ የስራ ማቆም አድማ ተገቢ ነው ይላሉ። የተጠየቀው ጥያቄ እኔም እንዲያ አንድ የዩኒቨርሲቲ መም ምህር ተገቢ ነው ብዬ አምናለሁ። ለምሳሌ እንደ በቀላሉ በትንሹ ብንነሳ የቤት አበል የሚለው የዛሬ ሀያ አመት ወይም አስራ አምስት አመት ወር አምስት መቶ ብር ነበር ለአንድ መምህር ማለት ነው። አሁንም ቢሆን ከአስራ አምስት ከሀያ አመት በኋላ መልሶ አምስት መቶ ብር ነው ለአንድ ዩኒቨርሲቲ መምህር የቤት ኪራይ ተብሎ የሚሰጠው ማለት ነው። አሁን ግን የቤት ኪራይ ከዛሬ አስራ አምስት አመት ከነበረው ኦልሬዲ መቶ ጥፍ ሁለት መቶ ጥፍ ሆኗል። እንደ ዴቴ እንኳ ብንወስድ አነሰ ከተባለ ለአንድ ዩኒቨርሲቲ መምህር አምስት ሺ ነው የቤት ኪራይ። ደሞዝ በአማካይ አስር ሺህ ብር ነው አስር ሺህ ብር ማለት ደግሞ የእለት ሽሮ እንጀራ እንኳን አይችልም አሁን ጫማ መቀየር ልብስ መቀየር ሞባይል መቀየር የሚባል ነገር አሁን ታሪክ ሆኗል ማለት ነው ጊዜም አሁን ሰው ድምፁን አፍኖ ዝም ያለው ምንድን ነው ማውራቱ ራሱ ስለሚያሳፍር ነው በአስቸኳይ መንግስት ከመምህራኑ ጋር የፊት ለፊት ውይይት እንዲያደርግ የጠየቁት አስተያየት ሰጪ የስራ ማቆም አድሞ ፖለቲካዊ ይዘት የለውም ሲሉ ይጠቅሳሉ ያ ምንም እንኳን ኦፊሻሊ መሬት ላይ አሁን እከሌ ነው ተብሎ ሀላፊነት የሚወስድ አካል ባይኖርም መረጃ አሁን ያው በተለያዩ ሚዲያዎች በቴሌግራም፣ በፌስቡክም በምንም ይደርሰናል እና እንቅስቃሴው ምንም አይነት የፖለቲካ ተጽዕኖ የለበትም ምንም አይነት ዜሮ ማለት እችላለሁ እኔ። የመምህራኑ ጥያቄ የኢኮኖሚ ጥያቄ ብቻ ነው፣ የሚመልሰውም ያው ኢኮኖሚያዊ መፍትሄ ብቻ ነው። የኢትዮጵያ ዩኒቨርሲቲዎች መምህራን ማህበር ፕሬዚዳንት ዶክተር በፈቃዱ ዘለቀ ማህበሩ ስለ አድማው መደበኛ ባልሆነ መልኩ ከደረሰው መረጃ ውጭ የሚያውቀው እንደሌለ አስረድተው የስራ ማቆም አድማው ጠቅላላ ጉባኤው ከሚያስቀምጠው መርህ ውጭ ነው ብለዋል ራችን ይህንን ኢንፎርማል ይሰማ ነው እንጂ እንደ ማህበር እኛ ያስተላለፍ ነው አንድም ውሳኔ የለም፣ አንድም አቋም የለም። እርግጥ የዩኒቨርሲቲ መምህራን ጥያቄዎች አሉ። ወደ አስራ አራት የሚጠጉ ጥያቄዎችን ለመንግስት በኢትዮጵያ መምህራን ማህበር በኩል ወደ ትምህርት ሚኒስቴር አስገብተን በሂደት ላይ ነው ያሉት። ሂደቱን እየተከታተል ነው ያለ ነው። የእኛ ትልቁ ፕሪንስፕል ጥያቄዎችን ለመንግስት አቅርቦ መንግስት በጠረጴዛ ዙሪያ እንዲያወያየን ነው ጥያቄያችን። ዙሪያ ላይ ከመንግስት ጋር ቅድም ያምን ሰጠው ለውይይት ነው ተከታታይ ውይይቶችና አድርገን ነው። በፋይናል ውሳኔ ጠቅላላ ጉባኤ ተጠርቶ ለዚያ ጠቅላላ ጉባኤ ከተጠራ በኋላ የሚወሰን ውሳኔ ነው። ያ ነው የኛ የጥያቄ አቀራረብና ከመንግስት የምጠብቀው አመላለስ ይሄ ነው። ከዚህ ውጭ የሆነ ማንኛውም ነገር አናሰናል። ጠቅላላ ጉባኤ ከሚወስነው ውጭ ምንም አናስተናል። በማህበራዊ ትስስር ገጾች የተለቀቀ የሚጠቀውም የስራ ማቆም አድማ ጥሪ በህገ ወጥ መልኩ የማህበሩን መለያ አርማ በመጠቀም እንደሆነ አመለክተዋል። ስራ ማቆም አድማ ጥሪ የእኛን ሎጎ የእኛን አርማ ተጠቅሞ ነው በስማችን ያወጣ። ስለዚህ ደግሞ እኛ አስፈላጊን ክትትል እናደርጋለን። ህገ ወጥ ነው፣ ባለቤት ያለውን ሎጎ ተጠቅማ በሱ ስም ማውጣት ህግ ያስፈልጋል። ይህንኑ እየተከታተልን ነው ያለ ነው። አሁን ክትትላችን እንቀጥላለን። ጥያቄው ተደጋግሞ ሲነሳ ነበር የሚሉት የወልዲያ ዩኒቨርሲቲ ምሁሩ የ የስራ ማቆም አድማው ምላሽ ባለመገኘቱ እየተደረገ እንደሆነ ጠቁመዋል የሚከፈለው ክፍያ በቂ አይደለም ብለን ስንጠይቅ ከርምናል በተደጋጋሚ ማለት ነው ለምሳሌ በጥር ሰላሳ ሁለት ሺ አስራ ሶስት አመተ ምህረት ለብልጽግና ፓርቲ ደብዳቤ ተጽፏል እንደዚሁም መጋቢት አስራ ሁለት ሁለት ሺ አስራ አራት አመተ ምህረት ከጠቅላይ ሚኒስትር ጽህፈት ቤት ጋር እንደዚህ ውይ ተደርጎበታል ግንቦት ሀያ ሁለት ሁለት ሺ አስራ አራት አመተ ምህረት ከገንዘብ ሚኒስትርና ከገቢዎች ሚኒስትር ጋር እንደዚህ ውይ ተደርጓል ሀምሌ ሀያ አምስት ሁለት ሺ አስራ አራት አመተ ምህረት ከሲቪል ሰር ኮሚሽን ከህዝብ ተወካዮች ምክር ቤት የፋይናንስ ቋሚ ኮሚቴዎች ጋር ተደጋጋሚ ውይይት ተደርጓል። እነዚህ ነገሮች ቢደረጉም ግን አንድም የመምህራኑን ሕይወት ሊቀይር የሚችል ተስፋ ሰጪ ነገር ባለመኖሩ እኛ መምህራኖች በዛሬው ቀን ህዳር ሀያ ስድስት ሁለት ሺ አስራ አምስት አመተ ምህረት ጥያቄያችን እስከሚመለስ ድረስ ወደ ስራ እንደማንገባ ገልጸን አሳውቀን በዛሬው ዕለት የመምህራን የስራ ማቆም አርማ ተጀምረዋል። ማለት ነው። በአንጻሩ መንግስት አሁን ባለበት ውጥረት ላይ ሌላ ውጥረት መፍጠሩ ተገቢ አይደለም ይላሉ ዶክተር በፍቃዱ መንግስት ፋታ ሲያገኝ አገሪቷ ከነበረችበት የጦርነት የአጠቃላይ ምስቅልቅሉ የወጣ ጉዞ ውስጥ መንግስት ላይ ፕሬር ፈጥረን ሌላ ጦርነት አንፈጥ ከሁሉ በላይ የምናስቀድመው ሀገራችን ስላ ስለዚህ መንግስት ፋታ ስታገኝ እየጠበቅን ነው። ያም ሆኖ ደግሞ በተወሰኑ ደረጃ በኢትዮጵያ መምህራን ማህበር በኩል ክትትሎች እየተደረጉበት ይሆፕ አንዳንድ ነገሮች ቅርጊዜስ መ ያገኛል የምል እምነት ይኖራል። የአሜሪካ ድምጽ ስራ ያቆሙ የከፍተኛ ትምህርት ተቋማት ዝርዝር ባይደርስ ሰውም ከጂንካ ወራቤና ሰመራ ዩኒቨርሲቲዎች ውጭ የተወሰኑት በከፊል ሌሎቹ ደግሞ ሙሉ በሙሉ ስራ ማቆማቸውን አስተያየት ሰጪዎች ጠቁመዋል። የኢትዮጵያ ዩኒቨርሲቲዎች መምህራን ማህበር ግን በዚህ አይስማማም። አብዛኞቹ ዩኒቨርሲቲዎች በስራ ላይ መሆናቸውን በመጠቆም ባለው ሁኔታ ሪፖርቶች ብዙም የሉንም። ግን አብዛኞቹ ዩኒቨርሲቲዎቻችን ኦልሞስት ኦል ማለት እንችላለን ስራ ላይ ናቸው። እኛም ስትራይክን አንዱ እንደ መጀመሪያ ፕራዮሪቲ አድርገን የማንወስደው ምክንያት እንደ ማህበር ያለውን ተጽዕኖ እንኳን አንድ ቀን አይደለም አንድ ሰዓት ስራ ቢቆምም በዚች ድሃ አገር ላይ የሚያደርሰው ትልቅ ኢምፓክት ስላለን። መምህራሮቹ ካነሷቸው ጥያቄዎች ውስጥ የደሞዝ ደረጃ እርከን ይሰራ፣ እንደ ግሪጎሪያኑ የዘመን ቀመር በ2025 አምስት ሺህ ተማሪዎችን በሶስተኛ ዲግሪ ለማሰልጠን በመንግስት በኩል የተገባው ቃል ለምን ተፈጻሚ አልሆነም፣ ለሶስተኛ ዲግሪ ተመራቂዎች ከ10 ዓመት በፊት የነበረ የምርምርና ጥናት ማስኬጃ ድጎማ ከወቅቱ የአገሪቱ ኢኮኖሚ ጋር የተጣጣመ ይሁን የሚሉ ይገኙበታል። የአሜሪካ ድምፅ ከትምህርት ሚኒስቴር ምላሽ ለማግኘት ያደረገው ሙከራ ለጊዜው አልተሳካም። እንደ ተሳካ ምላሻቸውን ይዘን እንቀርባለን። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ አብራችሁን ስላላችሁን በእጅጉ ደስ ብሎናል። በዝግጅቶቻችን ላይ ማናቸው ማስተያየት ቢኖራችሁ እንዴት እንደምታገኙን የሚያሳስባችሁን አንድ መልእክት ሰምተን እንመለስ።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 አብያው የአሜሪካ ድምፅ ስትከታተሉት የነበረው ደግሞ ጋቢና ቪኦኤ ሀብታም ዝዩን በመስተንግዶ ኤልያስ አስማረ በድምፅና ምስል ቅንብሩ አብረናችሁ ቆይተናል መልካም ምሽቱ ይላችሁ